በደቡብ ኢትዮጵያ ምስራቅና ምዕራብ ጉጂ ዞኖችና ጌዲዮ ዞንን በሚያዋስኑ ወረዳዎች ውስጥ ግጭት አገርሽቶ የብዙ ዜጎች ሕይወት ጠፍቷል። በግጭቱ ሳቢያ ቁጥሩ እጅግ የበዛ ሰው መፈናቀሉም ተሰምቷል። የግጭቱ መንስኤ እስካሁን በውል ተለይቶ አልታወቀም። ግጭቱ በተከሰተባቸው ስፍራዎች ያለው ሰብአዊ ሁኔታ የከፋ መሆኑንም ምንጮች ጠቁመዋል። ተጨማሪ ዘገባ ከመለስካችን በደቡብ ኢትዮጵያ የጉጂና የጌዲዮ ማህበረሰቦች በሚኖሩባቸው ተዋሳኝ ወረዳዎችና ቀበሌዎች አካባቢ ከግንቦት 25 ቀን 2010 ዓ ም ጀምሮ በተፈጠሩ ግጭቶች ቁጥራቸው ወደ መቶ የሚገመቱ ሰዎች መገደላቸውንና በመቶ ሺዎች የሚቆጠር ሕዝብ መፈናቀሉ ተነገረ። በእነዚህ ዞኖች አዋሳኝ ወረዳዎች ከአንዱ ወደ ሌላው ዞን ብቻ ሳይሆን መፈናቀሉ ያለው በአንድ ወረዳ ውስጥም መከሰቱን የተለያዩ ምንጮች ይናገራሉ። የጌዲኦ ህዝብ ዴሞክራሲያዊ ድርጅት ሊቀ መንበር አቶ አለስታ መንገሻ ከአካባቢው ከተለያዩ ምንጮች ያገኘት ባሉት መረጃ ተመስርተው አጠቃላይ ሁኔታውን ዳስተውልኛል። እውነት ለመናገር አሁን ከገዲኦ ዞን ከገደብ ወረዳ ወደ ጉጂ የተፈናቀሉ የኦሮሞ ተወላጆች ሊኖሩ እንደሚችሉ ይገምታለሁ። ከገዲኦ ዞን ኮቾሬ ወረዳ ወደ ጉጂ ዞን ወደሚሆናል ጉጂ ዞን የተፈናቀሉ ተወላጆች ሊኖሩ የኑሮ እንደሚችሉ ይገምታለሁ። ቁጥራቸውን ግን ለመገመጥ በጣም ይከበኛል። ለዛ ቅር በሆነ አካል ይህን ቢያሳውቁ ጥሩ ነው። የእነሱ መፈናቀል ለመጎዳት፣ የእኛ መፈናቀል ለመጎዳት ነው፣ ያሳዝነናል። በገደኦ ዞን አካባቢ የተፈናቀሉት ከተለያዩ ወረዳዎቹ ነው የተፈናቀሉት። እንግዲህ ተፈናቃዮች ያሉት በገደኦ ዞን ብቻ አይደለም። ከጉጂ ዞን የሚፈናቀሉም እዛ ጉጂ ዞን ተፈናቅለው ወደ ገደኦ ዞን መምጣት ስላልቻሉ በጉጂ ዞን ተፈናቅለው ያሉ አሉ። ከዛም አልፈው ደግሞ ወደ ገደኦ ዞን የተፈናቀሉ አሉ። አሁን ከየአካባቢ በምናገኘው ግምት ከግማሽ ሚሊዮን የማያንስ ሕዝብ ነው የተፈናቀለው። ቀርጫ ከተማ ጉጂ ዞን ውስጥ እንደሚኖሩ የነገሩኝና ስሜን ብናገር አደጋ ሊደርስብኝ ይችላል ያሉኝ የገደኦ ተወላጅ ደግሞ ስለደረሰው ጉዳት የሚያውቁትን ዘርዝረውልኛል። በጣም ይሄ ነው የማይባል በአሰቃቂ ግድያ ሰው እየታረደ ነው ያለው። እስካሁን ባለኝ መረጃ ወደ ሰባ አምስት ሰው በአሰቃቂ ግድያ ሞተዋል። አሁን በቅርጫ ከተማ ብቻ አይደለም፣ በሰባት አጎራባት ቀበሌያት ወደ ሰባ አምስት ሰው ሞተዋል። ከሰባ አምስቱ ሰው አስራ አንድ ሴቶች ናቸው፣ ዘጠኙ ህጻናት ናቸው። ይህ አሁን በሰባት ቀበሌ ያለ ሰው መረጃ ነው። በጣም በጣም ይሄ ነው የማይባል አሰቃቂ ግድያ ነው የተደረገ። የምዕራብ ጉጂ ዞን የፀጥታ ኃላፊ አቶ ደስታ ኢታና በበኩላቸው በአካባቢው በሰው ሕይወትና በንብረት ላይ ስለደረሰው ጉዳት እንዲሁም ስለተፈናቀለው ሕዝብ ያላቸውን መረጃ አካፍለውኛል። ስለጠፋው የሰው ሕይወት ቁጥር ግን መናገር አያስፈልግም ብለዋል። በራስ ጉዳት ደረሰው አለ፣ እንደገና ደግሞ በሕይወት ሲጠፋበት ይሄ በዚህ በውጊያ አለ። ይሄ ቁጥሩን መናገር አያስፈልግም። ብዙም የንብረት ውድመት ውድመት አለ ይሄ በሁለቱም ነው። በአንዱ በር ብቻ አይደለም ግን ከአንዳንድ ወገኖች ሰማ እስከ ሶስት መቶ ሺ እስከ አምስት መቶ ሺ የሚሉ ሰዎች አሉ፣ የተፈናቀሉ ብቻ እሱን እኔ አላውቅም። በዞናችን ያለው መቶ ምናምን ጉጂ አለ። ጉጂዎች አሁን በደቡብ ውስጥ የሚኖሩ ጉጂዎች አሉ፣ እኛ ውስጥ ያለ ግደ አለ። እንግዲህ እነሱ ውስጥ ያለ መረጃ ከነሱ ወስድች ጋለ እኛ ጋር አለ፣ ግን ከሁለቱም ማለት ወደ ስልሳ ምናምን ጉጂዎች ነው የተፈናቀሉት፣ ወደ ስልሳ ሺ እነሱ ደግሞ ወደ ሀምሳ ስልሳ ምናምን፣ ስልሳ ሁለት ሺ ምናምን ነው እነሱ ደግሞ ሀምሳ ሺ ምናምን፣ አጠቃላይ ግን መቶ ምናምን መቶ ሁለት ሺ የሚሆን ከሁለቱም ተፈናቅሏል። እኛ ውስጥ ያለ እኛ ነው የምንመግበው ማህበረሰቡ እራሳቸው ላይ ይዘው ራሱ ቤት ላይ ደብቆ እየመገበ ነው። አለ አሁን ማርገዶች ስማቸውን ለመናገር ፈቃደኛ ያልሆኑት እና በቅርጫ ከተማ ነዋሪ እንደሆኑ የነገሩኝ ሰው ስራ አጠቃላይ ሰብአዊ ሁኔታ የገለጹት አስደንጋጭ ነበረም። ለፋደ ስራ እየተሰራ አይደለም። ሰው በረሀብ እያለቀ ነው ያለው። ትናንትና ከትናንት ከዓርብ ጀምሮ ትንሽ ተኩሱ ረገብ ያለ ቢመስልም፣ ሰው በገደራ እያለቀ ነው ያለው በረሃብ እያለቀ ነው ያለው። እርዳታ ምንም አላገኘም። በሽታም ሰው በጣም እያለቀ ነው ያለው። ለአራተኛ ጊዜ ነው የገዶ ህዝብ እየተፈናቀለ ያለው። በዚህ ጉዳይ ላይ ደግሞ የፌደራል መንግስት ዝም ብሎ እያየ ነው ያለው። በጣም አሰጋቢ ነገር ነው ያለው። አቶ አደስ መንገሻም ከአካባቢ ደርሶኛል ያሉትን መረጃ መሰረት አድርገው ጉዳዩ በእጅጉ አሳሳቢ ነው ብለዋል። የተፈናቀለው ህዝብ የተፈናቀለበት ሁኔታ አሁን ያለበት ሰብአዊ ሁኔታ፣ መንግስት ምን ያህል እርዳታ እያደረገ እንደሆነ መንግስት በሚዲያ ብገልጸው እና እንዳስንሰማ በጣም ደስ ይለናል። አሁን ተፈናቃዮቹ ካሉበት ሁኔታ አንጻር በምናይበት ጊዜ እጅግ አሳዛኝ፣ አሰቃቂ፣ አስከፊ ሁኔታ ውስጥ ናቸው ያሉት። መጠለያ የለም፣ ልብስ የለም፣ መድኃኒት የለም። ውሃ ማግኘት አይችሉም። ነፍሰ ጡሮች በዝናብ ውስጥ በጭቃ ውስጥ እየተገላገሉ ህጻኖቻ ህጻናት ልጆቻቸው እየሞቱባቸው ነው ምግብ ማግኘት አይቻሉም። በጣም አስከፊ ነው። ስለዚህ መንግስት ይሄ ችግር እንዳለ በይፋ በአደባባይ ተናግሮ ሌሎች ረጂ ወገኖች እንድተባበሩ በይፋ ቢናገር ለማስተባበልን በጣም በቀለለ ነበር። የጌዲዮ ዞን ዋና አስተዳዳሪን በተከሰተው ግጭትና በደረሰው ጉዳት ዙሪያ ለማነጋገር ያደረግኩት ጥረት አልተሳካልኝም። ይሁንና የምዕራብ ጉጂ ዞኑን የፀጥታ ኃላፊ አቶ ደስታ ይጠራን የግጭቱ መንስኤ ምንድን ነው? እንደሳቸው አገላለጽ በቁጥር 12 የሚሆኑ ሰዎች የግጭቱ መንስኤዎች ናቸው። ቀደም ሲል ጎንዶሮ በተባለ የሀገር ባህል መሠረት ከወራት በፊት በተፈጠረው ግጭት ደርሶ የነበረውን ጉዳት ሁለቱም ወገኖች ይቅር ተባብለው የጌዴኦው ማኅበረሰብ አባላት ወደ ነበሩበት ተመልሰው እንደ ሰፈሩ አስታውሰዋል። ይሁንና እነዚህ ግጭቱን አነሳሾች የሚሏቸው ሰዎች ይህን ሂደት ረብሸውታል። ሁለተኛ ህዝቡን ማሸሽ ጀመሩ። ኦሮሚያ ውስጥ ያለውን የገድሞ ማህበረሰብ ወደ የክልላቸው ውስ ውስ እናነሳለን ብሎ አወጁ። ህዝቡ መሸሽ ጀመረ። ለመሸሻቸ ሸሻቸው ብለን ውጡ ተብለናል። ችግር ፈጠራል ጦርነት እነሳ ነው ብሎ እዚህ ነው መሸሸው አለ። አትሸሹ ብለን አዋያተን መለስ ናቸው ወደ ቀያቸው ማለት ነው። ከዛ ከዛ ወደ አስራ ሁለት ሰዎች የሚሆኑት ደግሞ ይህ ነገር የሚቀሰቀሱት ውጡ ብሎ ወደ ገባ። ይሄ በከፍተኛ የአመራር አካላት በሁለቱ ክልሎች የታየ ጉዳይ ነው። እንዴት ነው አይቷል? በደንብ አይቶ ገምግቦ አጠቃላይ ያለውን እርምጃ እርምጃውን ዘበት፣ በአመራር ደረጃ ደግሞ እርምጃውን ዘበት በሁለቱም ማለት ነው ተካሂዷል። መጨረሻ ላይ ግን አሁን በዚህ ሰሆን ማለት ነው ይሞታ አምስት ላይ እንደገና ደግሞ በኦሮሚያ ክልል ታጠቀ አካላት ምርሻዎችን ተሰባስበው በገደው በኩል ዙሪያውን አምባላ ቃርታ ብለቆራ ገላና አባያ ሰገስ ማለት ገላና ድረስ ለአንድ ቀን በአንድ ሰዓት በተመሳሳይ ማታ በታጠቀ ኃይል በሰለጠነ ኃይል ሎጣ ደምዶ ባምስ ማለት የቀርጫው ነዋሪ ግን ይህን አይቀበሉም። በሳቸው አባባል የጌዲኦ ማህበረሰብ የመብት ጥያቄ ስለነሳ ነው የችግር የተፈጠረው። የማንነታችን መብት ይጠበቅ በቋንቋችን መናገር አልቻልም ብለው በአመለክ ላይ ኦሮሚያ ክልል ኦሮሚያ ክልል ይሄን መሆን ያለበትን ብለው ተጣፍቶ አስቸኳይ ልባት እንዲሰጥ ብለው ደብዳቤ ጽፎ ነበር። ይሄ ደብዳቤ መጥቶ ለምዕራብ ጉጂ ዞን ተሰጠ። ከምዕራብ ጉጂ ዞን ወደ ቀርጫ ወረዳ ተጽፎ ቀርጫ ወረዳ ደብዳቤ ይሄ እንደገባ እንደ መካሄዷል ብለው ሰውን ማሳሰር ጀመሩ። መደብደብ ቤት ላይ ሚዳ ማወርዋር ተጀመረ ማንነታችን መፍት ይጠበቅ ብለው ስለጠየቀ ብቻ ነው እየደረሰ ያለው የገዶ ህዝብ ዴሞክራሲያዊ ድርጅት ሊቀመንበር አቶ አለሳ መንገሻን የችግሩ መንስኤ ምንድን ነው ለምን ሲግጭት ግጭት በተደጋጋሚ ይነሳል የሚል ጥያቄ አቅርቤላቸዋለሁ አቶ አለሳ መንግስት ይህን ጉዳይ ትኩረት ሰጥቶት በገለልተኛ ቡድን ቢያስጠናው የተሻለ እንደሆነ ያሳስቡና ያላቸውን መረጃ አካፍለውኛል በኩል የሚነገረው አካባቢውን ለቃችሁ ውጡ እየተባል ነው ነው። እኛ ስናውቅ ደግሞ የጉጂ ህዝብ የገድኦን ተወላጅ ካንተ ጋር ልኖር አልችልም አል ብለን አፋችንን ሞተን መናገር አንችልም። ያደግነውን በዚህ አይደለም። የገድኦ ህዝብም የጉጂ ተወላጅ ከምድራችን ይውጣ ብሎ ያሳድደዋል ብለን አንቀበልም። ያደግነውን በዚህ አይደለም የምናቆም ይህንን አይደለም። ይህን የሚቀሰቅሱ ወገኖች ምን ዓላማ እንዳላቸው ለማወቅ መንግስት ጥልቅ ምርመራ አድርጎ ለህዝብ ቢያሳውቅ የሁላችንም ፍላጎት ነበር። የምዕራብ ጉጂ ዞን የጽጥታ ኃላፊ አቶ ደስታ ኢጣና ለቪኦኤ እንዳሉት በአሁኑ ጊዜ እሳቸው ባሉበት አካባቢ በተነጻጻሪ ሁኔታ መረጋጋት እየታየ ነው ይላሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።